ይህ የዲያቆን በጋሻው ደሳለኝ ቁጥር አንድ የስብከት አገልግሎት ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ሞት ይደንግጥ፣ ቃላያትም ይሰንጠቁ፣ አለማመን ይራቅ፣ የአምላካችን የእግዚአብሔር ስም ግን ለዘለዓለም ይባረክ። የተወደዳችው የልዑል እግዚአብሔር ልጆች፣ የመቤታችን የድንግል ማርያም ወዳጆች እስከ መቃብር ድረስ በወደደንና ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምንሰንበታችው በዘመናችን ሁሉ የጠበቀንና ያልተወን ርኩሰትና ሞት በበዛበት ዓለም ውስጥ ብንኖር እንኳን ከመስቀሉ ፍቅር የተነሳ ወደ እቅፎ ያቀረበን ገናናው አምላካችን እግዚአብሔር ክብር፣ ምስጋና ይግባው። ዛሬ እንደ አምላካችን እንደ እግዚአብሔር መልካም ፈቃድ በዚህ ቀን የምንነጋገርበት የትምህርታችን ርዕስ መቃብራችሁን ከፍቼ ከሞት ባወጣኋችሁ ጊዜ እኔ ጌታ እግዚአብሔር እንደሆንኩ ታውቃላችሁ ብሎ ሕያው አምላካችን እግዚአብሔር በነቢዩ በሕዝቅኤል የተናገረውን ቃል በማንሳት ነው። ኀይለ ቃሉን የምናገኘው በትንቢተ ሕዝቅኤል ምዕራፍ ሰላሳ ሰባት ቁጥር ዐሥራ ሦስት ላይ ሲሆን የትምህርቱ መሠረታዊ ዓላማ እግዚአብሔር ከሞትና ከመቃብር የሚያወጣ ብቸኛ ጌታ መሆኑን ለዓለም መናገር ነው። ስንቶቻችሁ ታምናላችሁ? እግዚአብሔር ከሞት እንደሚያወጣ፣ እግዚአብሔር ከመቃብር እንደሚያወጣ፣ እግዚአብሔር ከኀጢአት ባህር እንደሚያወጣ፣ እግዚአብሔር ከጥፋትና ከእርኩሰት ዓለም እንደሚያወጣ ስንቶቻችሁ ታምናላችሁ? ዛሬ እግዚአብሔር በዚህ አገልግሎት ውስጥ ለሁላችን የሚነግረን መለኮታዊ ድምፅ ይሄ ነው። ጌታ መንፈስ ቅዱስ ከቃሉ በታች ልቦናችንን ያስገዛልን። መቃብራችሁን ከፍቼ ከሞት ባወጣኋችሁ ጊዜ እኔ ጌታ እግዚአብሔር እንደሆንኩ ታውቃላችሁ ይላል ነቢዩ። መጽሐፍ ቅዱስ በእያንዳንዱ ምዕራፍና በእያንዳንዱ ቁጥር ውስጥ የሠራዊት ጌታ እግዚአብሔር የሞትና የሕይወት ጌታ እንደሆነ በአንድም በሌላም መንገድ ይነግረናል። ዛሬ እግዚአብሔር ይልቁኑ አጥብቆ የሚነግረን ከሞትና ከመቃብር ለይቶ ልጆቹን እንደሚያወጣቸው ዓለም እንዲያውቅና የእግዚአብሔርም ልጆች በመንፈሳዊው ልምምድ እንዲያውቁትና እንዲረዱት ለማድረግ ነው። በአንድ ሰው ምክንያት ሞት ወደ ዓለም ገባ ይላል ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በጻፈላቸው መልእክቱ ምዕራፍ አምስት ቁጥር አሥራ ሁለት ላይ አንድ ሰው ያለው አባታችን አዳምን ነው ሁላችሁም እንደምታውቁት በሥነ መለኮት ትምህርት ውስጥ በቂ ዕውቀት ያላቸው ታላላቅ መምህራንም እንዳስተማሩን የመጀመሪያው ሰው ጥንታዊው ሰው አባታችን አዳም ወደዚህ ዓለም ሲመጣ ለአዳም እየተደረገለትን እንክብካቤ ሁላችን እናውቃል። እግዚአብሔር ሰማያትን ዘርግቶ ምድርን በጸናች ክንዶ አጽንቶ የሚታየውንና የማይታየውን ሁሉ ከፈጠረ በኋላ መጨረሻ ላይ ነው የሰውን ልጅ ከምድር አፈር ያበጀው። እግዚአብሔር ሰውን ሲፈጥረው ከሌሎቹ ሁሉ ለይቶ በአርአያውና በአምሳሉ መንግሥቱን እንዲወርስ መለኮታዊ ኃይል በውስጡ ጨምሮ ነው። ይሄ የሰው ልጅ ከእግዚአብሔር ውጪ ተለይቶ መኖር አይችልም። እግዚአብሔርም በኤደን ገነት የሰውን ልጅ አኖረው ይላል የሙሴ መጽሐፍ። አዳም ከእግዚአብሔር ጋር በገነት ሲኖር እግዚአብሔር ለአዳም ያለው አንድ ነገር አለ። አዳም አዳም በገነት ካለው ፍሬ ሁሉ ትበላል፣ ነገር ግን ክፉንና ደጉን ከሚያሳውቀው ሞት ካለበት ከዚህ ፍሬ በበላ ጊዜ በራስ ፈቃድ የሞት ሞትን ትሞታል ብሎ እግዚአብሔር አስጠንቅቆታል። አዳም ከእግዚአብሔር ጋር መኖር ከናፈቀ በእውነት የህይወት ምርጫው እግዚአብሔር ብቻ ከሆነ ስለ እግዚአብሔር ፍቅር አንድን የበለስ ፍሬ አለመብላት ቀላል ነገር ነው። ይህን ሕግ ጠብቆ ከእግዚአብሔር ጋር በፍቅር ተጣብቆ ለመኖር አለመብላትን በሕይወት ውስጥ ውሳኔ አድርጎ መቀበል በጣም ተራ የሆነ ነገር ነው። በእርግጥም አዳም ይህንን ፍሬ ሳይበላ ሰባት ዓመት ብቻ ከእግዚአብሔር ጋር ሕግን እየጠበቀ ኖረ። ከዚህ በኋላ ዲያብሎስ በእባብ ገላ ተሰውሮ ወደ ገነት ገባ። አዳምን በብዙ ነገር ሔዋንንም በብዙ ነገር አባበላቸው። እያግባባ እያባበለ ከእግዚአብሔር እቅፍ እንዲወጣ ያስጨንቀው ጀመር። ሔዋን ጸበለስን ቀጥፋ ለአዳም ሰጠችው፣ እሷም በላች። እርሱም በላ። ከዚህ በኋላ ዲያብሎስ የተናገረው ነገር አልሆነም። መጀመሪያ ይህንን ፍሬ ብትበሉ እንደ እግዚአብሔር ትሆናላችሁ፣ ዐይናችሁ ይከፈታል፣ በክፉና በበጎ ላይ ትሰለጥናላችሁ ብሎ ነበር እየነገራቸው። ይሄ የተናገረው ነገር ግን አልሆነም። ብዙ ሰዎች የግብጽ አስማተኞችን ድምጽ እየሰሙ የባቢሎን ጠንቋዮችን የኮከብ ቆጣሪዎችን ቋንቋ እያደመጡ ከእግዚአብሔር ዕቅፍ ተሰደው ሄደዋል። ከአምላካቸው ቤት ወጥተው ኮብልለዋል። ታገኛላችሁ ስለ ተባሉ ባለጸጎች ትሆናላችሁ ስለ ተባሉ ታውቃላችሁ ጠቢባን ትሆናላችሁ ስለ ተባሉ። የብልጥግናም የጥበብም ባለቤት እግዚአብሔር ብቻ ነው። ነቢዩ ዳንኤል እንደተናገረ ጥበብና ኃይል የእርሱ ናትና። የአምላካችን የእግዚአብሔር ስም ለዘለዓለም ይባረክ። ዲያብሎስ ግን ሐሰተኛ ነው። ታውቃላችሁ፣ ባለጸጎች ትሆናላችሁ፣ እንደ እግዚአብሔር ትሆናላችሁ ያላቸው ነገር አልሆነም። እግዚአብሔር ብቻ የተናገረው ሲሆን እና ያለን አዳም ይሄን ፍሬ አትብላ በበላህ ጊዜ ትሞታለ ብሎት ነበር። በእርግጥም እጸ በለስን ሲቀጥፍ ልጅነቱን እንጨት ላይ አንጠልጥሎ ርቃኑን ወደ ምድር ወረደ። ከዚህ በኋላ በሞተ ሥጋ፣ ሞተ ነፍስ፣ በርደተ መቃብር፣ ርደተ ገሃነመ እሳት ታውጆበት ከእግዚአብሔር እቅፍ ወጥቶ ተሰደደ። አልቀናውም። እንቅፋቱ ሰለጠነበት፣ ጨለማው አየለበት፣ ዙሪያው ገደል እስኪመስለው ድረስ ይጨነቅ ጀመር። ከእግዚአብሔር እቅፍ ወጥተን መቼም አይመችንም። አትጠራጠሩ። ከእግዚአብሔር ተለይቼ፣ ከአምላኬ ኮብልዬ ይመቸኛል ይደላኛል የምትሉ የእግዚአብሔር ነቢያት፣ በአዲስ ኪዳን ያላችሁ ክርስቲያኖች፣ ከእግዚአብሔር ውጪ ሰላም፣ ከእግዚአብሔር ውጪ በረከት፣ እግዚአብሔር ውጪ ክብርና ሞገስ የለንም። የመከበራችን ምስጢር እግዚአብሔር ነው። የመቆማችን ምስጢር እግዚአብሔር ነው። የመወደዳችን ሚስጥር እግዚአብሔር ነው። የመደመጣችን ሚስጥር እግዚአብሔር ነው። በሁሉ ላይ የመሰልጠናችን ሚስጥር እግዚአብሔር ነው። ብዙ ጊዜ አንዳንድ ሰዎች በሥጋዊውም በመንፈሳዊውም ነገር በመልካም ስንለወጥ የመለወጣችን ሚስጥር አይገባቸው። ምን አገኘ ይላሉ። ምን እናገኛለን ነፍሳችን የወደደችውን ነፍሳችን የፈለገችውን ደስ የምንሰኝበትን ንጉሳችንን እርሱን እንጂ ሌላ ምን በረከት አለ? ሌላ ምን ሀብት አለ? ምን ሚስጥር አለ በእኛ ሕይወት ውስጥ ሚስጥሩ እግዚአብሔር ነው። ወገኖቼ አዳም ያልተመቸው ለዚህ ነው። እኔ አይገባኝም። ብዙ ሰዎች ብዙ ሰዎች ውለታ ከዋልላቸው ከእግዚአብሔር ጋር ለመኖር የሚፈልጉት በጣም አጭሩን ጊዜ የሕይወታቸውን የሰከንዶች ሽርፍራፊ ብቻ በእግዚአብሔር ቤት ለማሳለፍ ይፈቅዳሉ። አንዳንዶቻችን የሥጋ ፈቃዳችንን ስንፈጽም ሰንብተን፣ በዓለም ላይ እንደ ልባችን ሆነን መጨረሻ ጡረታ የምንወጣው በእግዚአብሔር ቤት ውስጥ ነው። ሁሉን ካየነው በኋላ አማራጭ ስላጣን ይሆን ወይ ዓለም አልቀበል ስላለችን ይሆን? እግዚአብሔር ልጆች፣ ብዙ አማራጮች ቢኖሯችሁ እንኳን እግዚአብሔርን ናፍቁ። ከእግዚአብሔር ጋር ተጣብቆ መኖርን በሕይወታችሁ ሁሉ ተመኙ። ጥቂት ዘመንን ብቻ አይደለም ሕይወት ዘመናችንን ሁሉ በእግዚአብሔር ቤት ተጥለን ብንኖር ለኛ መልካም ነው። አዳም ያልተመቸው ከእግዚአብሔር ዕቅፍ ከወረደ በኋላ ለምንድ ነው የእግዚአብሔር ልጆች ከእግዚአብሔር ትከሻ ላይ የተንሸራተትን? በሰዎች መዳፍ ለማረፍ እየናፈቅ ነው። በሰዎች እጅ ያሉ ሰዎች እኮ ወድቀው ይሰበራሉ። እግዚአብሔር ብቻ ለዘላዓለም አይጥል። ለዘላለም የማይጥል የዘለዓለም አባት የተባለ እርሱ ብቻ ነው። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ይለዋል መጽሐፍ ስለዚህ እግዚአብሔር ልጆች በአዳም ሕይወት ውስጥ የምናየው ይሄ ጉስቁልና እግዚአብሔር እቅፍ ከወጣ በኋላ የደረሰበት ነገር ነው። አዳም ፈሪ ሆነ። አዳም የሚጨነቅ ሆነ። የሚያለቅስ የሚያነባ ሆነ። እንደ ቀደመው ወደ እግዚአብሔር እቅፍ ገብቶ ከእግዚአብሔር ጋር በአምልኮ ለመኖር ወዶ ፈቅዶ ነበር፣ ግን አልሆንም። አልተሳካለትም። በእንባው በደሙ የፍሬ መሥዋዕት ለእግዚአብሔር ለማቅረብ ሞክሮ ነበረ። ይቸግራል። አንዴ ከወረድን በኋላ ተመልሰን ለመውጣት እንደ ቀደመው ለመጾም፣ ለመስገድ እንደ ቀደመው ለመጸለይ፣ እንደ ቀደመው ለማገልገል፣ እንደ ቀደመው ፍጹም የሆነ ክርስትናን ለመኖር ለመመለስ እንቸገራለን። አንድ ነገር ልንገራችሁ። ታስታውሳላችሁ ብዙዎቻችሁ የሶምሶምን ታሪክ። ታሪኩ በመጻፈ መሳፍንት ምዕራፍ 13 ይጀምራል። ሶምሶምን እግዚአብሔር ከማሕፀን የሰራው ፍልስጤማውያንን ለመበቀል እስራኤል ዘስጋ ከባርነት ቤት ከግብጽ ተነስተው ማርና ወተት ወደ ምታፈልቀው ምድር ወደ አብርሃም ርስት ወደ ከነዓን ሲጓዙ በመንገድ እየተፈታተነ የእግዚአብሔርን ሕዝብ አስቸግሮት ነበርና እግዚአብሔር ህዝቡን ካሳረፈ በኋላ ማርና ወተት ወደ ምታፈልቀው ምድር ወደ ምድረ ርስት ወደ ከነዓን ካገባቸው በኋላ ሶምሶምን ፍልስጤማውያንን እንዲበቀል ከማሕፀን ሠራው። የተወለደው በትንቢት ነው። ከተወለደ በኋላ የናዝራዊነት ሥርዓት ተሰርቶለት የእግዚአብሔርን ድምጽ ብቻ እየሰማ እግዚአብሔርን እንዳገለ እንዲያገለግል ሶምሶም ናዝራዊ ተባለ። በብሉይ ኪዳን የናዝራዊነት ስርዓት አለ። ናዝራውያን በጸጉራቸው ላይ ምላጭ አያርፍም፣ ጥፍራቸውን አይቈረጡም፣ የሚያሰክርን መጠጥ አይጠጡም፣ ወደ ሴት አይደርሱም። ይሄን የሚያደርጉ ከሆነ ከእግዚአብሔር ይለያል። ናዝራዊነታቸውን በብዙ ምክንያት ይቀማሉ። ለሶምሶም ይሄ ስርዓት ተሰርቶለት ነበር። በእርግጥም እግዚአብሔር ከማህፀን ጀምሮ ጠብቆት በዕድሜ ሁሉ ብርቱና ጠንካራ ነበር። ገና በብላቴናነቱ ወራት እግዚአብሔር በኤሽታውል ሸለቆ ያበረታታው ያነቃቃው ነበር። የእግዚአብሔር መንፈስ ከሶምሶም ክንድ ጋር ስለነበረ የአንበሳ ደቦል ያለምንም መሳሪያ ሰባብሮ ገድሏል። ይህን እንዲያደርግ ያስቻለው የሰራዊት አምላክ እግዚአብሔር ከዚህ በኋላ ሶም ሶም ፍልስጤማውያን መንደር ዘምቶ መንደራቸውን አቃጥሎ የእግዚአብሔር ልጆችን ጠላት ፍልስጤማውያንን በኃያል ክንዱ አድቅቆ የእግዚአብሔርን ስም ማክበር ጀመረ ሶም ሶም ዝናው ሲሰማ ስለ ሶም ሶም ሲወራ ሌላ ነገር አብሮ መጣ ሶም ሶም የሚባል ኃያል ሰው በእስራኤል መንደር ተነስተዋል ሶምሶም የሚባል ብርቱ ሰው ከአብርሃም ወገን ወጥቷል። ይሄ ሰው ኃያል ነው፣ ይሄ ሰው ጒልበታም ነው መባል ጀመር። እስከ ምድር ዳርቻ ዝናው ወጣ። ከዝናው ጋር ሌላ ነገር መጣ። ከንቱ ወዳሴ፣ ጭብጨባ፣ ዕልልታ። እግዚአብሔር ልጆች እንዲህ አይነት ነገር አሁንም ባለን በዘመኑ ናዝራውያን ጆሮ ይመጣል። የስልክ ጥሪ ብዙ ጊዜ ደርሶናል። ፖስታ ይጻፍልናል፣ ኢሜይል ይደረግልናል። በየመንገዱም ፈርሙልን እየተባለ መንገድ ሁሉ ይታጠራል። እግዚአብሔር ልጆች ይሄ ነገር ምን ይመስላችኋል? ምልክቱ ምንድነው ትላላችሁ? እኛ እኮ በዘባነ ኪሩብ ያለውን ዓለምን በፍቅርና በሰላም የሚገዛውን እግዚአብሔርን ለዓለም ለመግለጥ ነው ወደ ሰገነት የወጣ ነው እንጂ ራሳችንን ለማስተዋወቅ አይደለም። ምናልባት ቀሚሳችን ስላማረ ወይ አሰባበካችን ወይ አዘማመራችን ወይ አነጋገራችን የህዝቡን ጆሮ ስለሳበ ይሆናል። አትናቆት የመጣው በመንፈስ ሆኜ እነግራችኋለሁ። ያለገለገልናችሁ እግዚአብሔርን የሰበክንላችሁ የእግዚአብሔር ህዝቦች ሁላችሁ ከእኛ በላይ ያለውን እግዚአብሔርን ብቻ ተመልከቱ። በእኛ ውስጥ የሚከብረውን የሠራዊት አምላክን የእርሱን ድምጽ ብቻ ስሙ። እኛ ከአለቆች እንደ አንዶቹ እንወድቃለን። እኛ በዘመን እንሸነፋለን። እኛ በሞት ወደ መቃብር እንወርዳለን። እግዚአብሔርን ከተከተላችሁ ግን በክርስትናችሁ መካከል መቋረጥ አይኖርም። የእግዚአብሔር ልጆች፣ ወደ ሶምሶም ጭብጨባ መጣ። ለልታ መጣ። ይሄ ነገር ሌላ መዘዝ ይዞ መጣ። ጣላት። ዲያብሎስ ሶምሶምን ሊጥለው፣ በየፌርማታው ወጥመድ ያስቀምጣል። በየፌርማታው መረብ ይዘረጋል። ሶምሶምን ሊጥል ብርቱ መሳሪያ አድርጎ የተጠቀማት በሶሬ ዋሻ ውስጥ ያቆማት ደሊላ የምትባል አንዲት በዝሙት የምትተዳደርን ሴት ነበር። ይቺ ሴት በሶምሶም ዓይን ውስጥ ገባች። ሶምሶምም እግዚአብሔርን ማገልገሉን ተወና በቤቷ መዋል ማደር ጀመረ። በቤቷ መሰንበት ጀመረ። ሶምሶም የሚውልበት የሚያድርበት ታወቀ። ከዚህ በኋላ ፍልስጤማውያን መጡና አንቺ የአጥንታችን ፍላጭ፣ የስጋችን ቁራጭ ነሽ። ሶምሶም ደግሞ እስራኤላዊ ነው። ሕዝባችንን ጨርሷል። ባሕያ መንጋጋ ሺህ ወገኖቻችንን አራክፏል። እርጅን ኀይሉ ምኑ ላይ እንደሆነ ጠይቂው። ከዛ በኋላ ብዙ ብርና ወርቅ እንሰጥሻለን። አሏት እሷም የዚህ ዓለም ገንዘብ አታለላት። ሶም ሶም ኃይል የት ነው? አለች። አንዴ ሁለቴ አታልላት እየደጋገመ ግን ሊያታልላት አልቻልም። ይቻላል እግዚአብሔር ልጆች ሰይጣንን አንዴ ማለፍ ይቻላል፣ ሁለቴ ማለፍ ይቻላል፣ ሶስቴ ማለፍ ይቻላል። ከዛ በኋላ በአንድ ኃጢአት እየደጋገምን አናልፈውም። ባሾፍንበት ልክ ያሾፍብናል ባላገጥንበት መጠን ያላግጥብናል። አይደርስብኝም ያልነው ነገር ሁሉ ይደርስብናል። ሶምሶም ከዚህ በኋላ ሊያታልላት አልቻለም። እየደጋገመ ሲያታልላት ጭኑ ውስጥ ገብታ ማልቀስ ጀመረች። አቶደኝ በፍቅር ልብህ ከእኔ ጋር አይደለም፣ ለምን ደጋግማ አታለልከኝ? እንዲህ የምትለው የወይን ጠጅ አጠገቡ አስቀምጣለት ነው። የወይን ጠጅ ይጠጣል። ሶምሶም ሕሊናው ተለውጧል። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና ይላል መጽሐፍ ቅዱስ። አሁን የወይን ጠጅ ጠጥቷል ሶምሶም፣ ከመጠን በላይ ሆኖበት ሰክረዋል። በስካር መንፈስ ከናቴ ማህፀን ጀምሮ በጸጉሬ ላይ ምላጭ አርፎ ያቅ ኃይሌ ያለው ክብሬ ያለው ብርታቴ ያለው በእራሴ ላይ ነው በጸጉሬ ላይ ነው አላት። ሚስጥሩን ነገራት። ከዚህ በኋላ ሰከንዳ አልፈጀባትም። ጭኗ ውስጥ አስገብታ እያባበለችው ሰባቱንም የጸጉሩን ጉንጉኖች ሙልጭ አርጋ አላጨች። ከዚህ በኋላ ልትፈትነው ሶም ሶም ፍልስጤማውያን መጡብህ ተነሳና እንደ ቀደመው አድርግ አለችው። አልቻለም። ኃይሉን አጣ። ዳፍንት እንደያዘው ሰው ከግድግዳ ጋር መጋጨት ጀመረ። ወገኖቼ እግዚአብሔር የታላላቅ ሰዎችን ውድቀት አያሳየን። እግዚአብሔር የተከበሩትን ሰዎች ውርደት አያሳየ። ሶም ሶም አልቻለም። ጸጉሩን ሲላጭ እግዚአብሔርን መንፈስ ሸሽቶት ነበር። እኛ ዛሬ ለማገልገላችን፣ ለመቆማችን፣ በብዙ ላይ ለመሰልጠናችን ምክንያት የሆነው እግዚአብሔር ራሳችን፣ ክብራችን ነው፣ ዘውዳችን ነው። ይሄ ክብራችንን እግዚአብሔርን በማይረባ ነገሬ እንዳንለውጠው። ይብላኝልኝ ለእኛ የእግዚአብሔርን ሚስጥር የቤተ ክርስቲያንን ሚስጥር በመጠጥ መንፈስ አውጥተን ለሸጥን ይብላኝልኝ። መለኮታዊውን ነገር ለዓለም ልጆች አሳልፈን ለሰጠን ሶም ሶም አልቻለም። አልቻለም። እኛ የሰራ ነው እኛ ያበዛ ነው እኛ ብዙውን ነገር የፈጸምነው ነው። እግዚአብሔር አብሮን ስለሰራ ነው። አብሮን ባልሰራበት ወራት ማ አየነው። መረባችንን በገሊላ ባህር ላይ በግራና በቀኝ በፊትና በኋላ ስንጥለው አንድ አሳ እንኳን ወደ መረቡ መግባት አልቻለም ነበር። እግዚአብሔር በሰከንዶ ሽርፍራፊ ከእኛ ጋር በሆነ ጊዜ ግን መቶ ሐምሳ ሦስት አሶች በመረባችን ውስጥ ሞሉ ክብርና ምስጋና ለታረደው በግ ይሁን ወገኖቼ ሶምሶም አልቻለም ተዋረደ እንደ ቀደመው አደርጋለሁ እንደ በፊቱ ኃይሌን አሳያለሁ ብሎ ነበር የለም በኀጢአት ሆኖ ከኃይል ወደ ኃይል መሄድ የለም በበደል ሆኖ ከትሩፋት ወደ ትሩፋት ከጸጋ ወደ ጸጋ ማደግ የለም። ቁልቁል ነው። እግዚአብሔር ልጆች፣ የዘመኑን ናዝራውያን፣ አገልጋዮች፣ ወንጌላውያን፣ ዘማርያን፣ እግዚአብሔርን በብዙ የመንፈስ ቅዱስ ስጦታዎች የምታገለግሉት አደራችሁን፣ ምላጩ ጸጉራችንን እንዳይነካው። ይሄ ምላጭ ጸጉራችንን ሲነካው አገልግሎታችን ሁሉ ይሽመደመዳል። የዝሙት ምላጭ፣ የስርቆት ምላጭ፣ የትዕቢት ምላጭ፣ ገንዘብን የመውደድ ምላጭ፣ የአለማመን ምላጭ፣ የጥርጥር ምላጭ፣ የቅናት ምላጭ፣ እነዚህ ምላጮች ለናዝራውያኑ አይመቿቸው። ወደ አዳም ልመልሳችሁ። ልክ እንደ ሶምሶም አዳምም ተመልሼ ከእግዚአብሔር ጋር እኖራለሁ ብሎ ሞክሮ ነበር፣ አልሆነም። አንድ ጊዜ እንደውም በደሙ ፍሬ ለውሶ ለእግዚአብሔር መሥዋዕት ለማቅረብ ሞከረ፣ አልቻለም። እግዚአብሔርም አዘነለት። የዓለም ሕዝብ ሁሉ ከአዋጅ እርግማን በታች በአዳም ምክንያት መሆን ጀመረ። ለዚህ ነው ሐዋርያው ቅዱስ ጳውሎስ በአንድ ሰው ምክንያት ሞት ወደ ዓለም ገባ ያለው። በኃጢአታችን በበደላችን፣ በርኩሰታችን ምክንያት በራሳችን ላይ እርግማንን አመጣን። አዳም አልቻለም መመለስ መውጣት አልቻለም። አዳም ብቻ አይደለም እና አብርሃም አዳምን ከወደቀበት አዘቅት ለማውጣት አንድ ልጃቸውን በሞሪያ ተራራ ላይ ለመሥዋዕትነት አቀረቡ፣ አልቻሉም። የብሉይ ኪዳን ሊቀ ካህናት በዓመት አንድ ጊዜ ወደ መገናኛው ድንኳን እየቀረቡ የበግና የዋኖስ ደም ለእግዚአብሔር አቀረቡ። ዓለም አልዳንም። እነ ኢሳይያስ በመጋስ ተተረተሩ፣ እነ ኤርምያስ በብረት ቀፎ ተወረወሩ፣ እነ ዳንኤል ወደ አንበሶች ጉድጓድ ተጣሉ፣ የተቀሩት ወደ እሳት፣ የተቀሩትም ወደ ባህር ገቡ። ዓለም ግን አልዳንም። ምክንያቱም አሳዳጆቻችን ሁሉ በደን ደሳችን ላይ ስለ ነበሩ ነቢዩ ኤርምያስ በሰቆቃው ኤርምያስ ምዕራፍ አምስት ቁጥር አራት ላይ አሳዳጆቻችን ሁሉ በአንገታችን ላይ ናቸው ይላሉ። አሳዳጆቻችን የሚላቸው አጋንንት ነው። አሳዳጆቻችን የሚላቸው የገሃነምን ልጆች ነው። እነሱ ሁሉ ሰልጥነው ብን ስለነበር ቀና ብለን ማየት አልቻልንም። ሁላችንም ጎብጠን ነበረ። የእግዚአብሔር ልጆች ሱባዔው ቢቈጠር ጾም ጸሎት ቢያዝ ዓለም ከገባበት መውጣት አልቻለም ነበር። በዘመኑ ሰዎችን ቢዜ የሚያደርገው ትልቁ ሥራ የመቃብር ቁፋሮ ነበር። መቃብር ከመጠን በላይ የሰፋበት ዘመን ሰዎች ስለ ሞት ተናግረው ስለ ሞት አውርተው የደከማቸው ዘመን ቢኖር ያ የብሉይ ኪዳን ዘመን ነው። አገልግሎታችን ሁሉ የሞት አገልግሎት የተባለበት ዘመን፣ ሁላችንም የሞታችንን አርማ ተሸክመን የተመላለስንበት ያ ዘመን፣ ማንም ሊያድነን አልቻለም ነበር። ምክንያቱም እግዚአብሔር ተቆጥቶን ስለነበረ፣ መጽሐፍ ቅዱስ እንደዚህ ነው የሚለው አንተ ተቆጣ እኛም ኀጢአትን ሠራን፣ ስለዚህም ተሳሳትን። ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችንም ሁሉ እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠር ረግፈናል፣ በደላችንም እንደ ንፋስ ወስዶናል። ስምህንም የሚጠራ አንተንም ሊይዝ የሚያስብ ሰው የለም። ፊትህንም ከእኛ ሰውረሃል፣ በኀጢአታችንም አጥፍትህናል ይላል ትንቢተ ኢሳይያስ ምዕራፍ 64 ቁጥር 5 ጀምሮ እግዚአብሔር ዓለምን ሁሉ በኀጢአቱ ምክንያት የቀጣበት ያ ዘመን የሞትና የጨለማ ዘመን ተብሏል። ማንም ሊያድነን አልቻለም ነበር። ሁላችን በድቅድቅ ጨለማ ውስጥ ነበርን። በኋላ ግን ዓለም በራሱ ኃይል፣ በራሱ ጥበብ ከመቃብር ከሞት መውጣት እንዳልቻለ በተረዳ ጊዜ ቀዳማዊው ቃል ኢየሱስ ክርስቶስ ከሰማይ ሰማያት ወረደ ከባህሪያችን መመኪያ ከአዲስ ኪዳን ኪሩቤል ከመቤታችን ከቅድስት ድንግል ማርያም ተወለደ። ሐዋርያው ቅዱስ ጳውሎስ እንደዚህ ነው የሚለው፣ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ከሕግም በታች የተወለደ አንድ ልጁን ሰደደው። ገላትያ አራት ቁጥር አራት ጀምሮ ተመልከቱ። ዓለሙን እንዲሁ ስለወደደ ያለ ዋጋ ያለምንም ውለታ በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ መልካም ፈቃዱ ስለሆነ ከሰማይ ሰማያት ወረደ። እሱ በወረደ ጊዜ በጨለማ የተዋጠው ዓለም በብርሃን ተሞላ። እሱ በወረደ ጊዜ አልጫ አልጫ የሚለው ዓለም ጣፈጠ። እሱ በወረደ ጊዜ የተዘጋው አንድ ቤታችን ተከፍቶ አባ አባት ብለን መዘመር ጀመርን። መጽሐፍ ቅዱስ እንዲህ ብሎ እንደ ተናገረ በጨለማ የተቀመጠው ሕዝብ ታላቅ ብርሃንን አየ። በሞት አገር ጥላ ስር ለነበሩ ብርሃን ወጣላቸው ማቴዎስ ወንጌል ምዕራፍ አራት ቁጥር አሥራ ስድስት በጨለማ ውስጥ የነበሩ በሞት በመቃብር የነበሩ ብርሃን ወጣላቸው ለዓለም የወጣው ብርሃን ክርስቶስ ኢየሱስ ነው ለዓለም የተገለጠው ብርሃን የድንግል ማርያም ልጅ አማኑኤል ነው በሁላችን ላይ የወጣው ፀሐይ መድኃኔ ዓለም ነው ቀድሞም በነቢይ ስሜን ለምትፈሩ ለእናንተ የጸድቅ ፀሐይ ይወጣላችኋል ተብሎ እንደ ተነገረ በብርሃኑ ጸዳል ድቅድቁን ጨለማ ለወጠው። ከዚህ በኋላ ያ ዘመን የምሕረት ዘመን የተወደደች የጌታ ዓመት ተባለ። በእውነት በተወደደችው በጌታ ዓመት በመጀመሪያው መቶ ክፍለ ዘመን ክርስቶስ በሥጋ በዚህ ዓለም ሲገለጥ የአፉን ትምህርት ሰምተው የእጁን ታምራት አይተው ከአሥር አገር ከብዙ መንደር ተወጣጥተው ይከተሉት የነበሩት ሕዝብ በሁለት ዓሣና በአምስት እንጀራ ጠገቡ። የታመሙት ለብዙ ዘመን በአልጋቸው ተጣብቀው የነበሩት አልጋቸውን ተሸክመው ሮጡ። አንካሶች በመቅደሱ ዘለሉ። እውራን ሰዎች እንደ ዛፍ ሲመላለሱ ተመለከቱ። ለምጻሞች ነጹ። ጎባጦች ቀንበራቸው ወድቆላቸው ቀና ቀና ብለው መመላለስ ጀመሩ። ቀና ያደረገን እርሱ ነው፣ የድንገር ማርያም ልጅ ኢየሱስ ክርስቶስ ከደዌያችን የፈወሰ ከትቢያ ላይ አንስቶ በዙፋን ያከበረን በብዙ በረከቶች መካከል እንድናልፍ ያደረገን እርሱ ነው አምላካችን ኢየሱስ ክርስቶስ። ክርስቶስ በተገለጠ ሰዓት የሚተኛ ማን ነው? ክርስቶስ በተገለጠ ወራት የሚያንቀላፋ ማን ነው? አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል። ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ ምዕራፍ አምስት ቁጥር አሥራ አራት ላይ ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በድንግል ማርያም ሥጋ የተገለጠበትን ዘመን የተወደደችው የጌታ ዓመት እንለዋለን። በእውነት የተወደደ የጌታ ዓመት ነው። ሞት የደነገጠበት፣ ዓለማመን የራቀበት፣ ቀላያት የተሰነጠቁበት፣ የገሃነም ደጆች ከእግዚአብሔር ልጅ ከኢየሱስ ክርስቶስ ኀይልና ሥልጣን የተነሳ የተዋረዱበት ያ ዘመን የተወደደ የጌታ ዓመት ነው። በተወደደችው የጌታ ዓመት መድኃኒታችን ኢየሱስ ክርስቶስ በሥጋ በተገለጠበት ወራት ብዙዎቹ በመቃብር ይኖሩ ነበር። ምናልባት መቃብር እያሉ የምነግራችሁ እናንተ እንደምታስቡት የተከመሩ የድንጋይ ቁልሎች ወይንም ታላላቅ ሕንጻዎች አይደሉም። የእግዚአብሔር ልጆች ይሄ በመጀመሪያ የምንመለከተውና መቃብር ሲባል ለእያንዳንዳችን የሚገባን እውነት ነው። እኔ ግን ከዚህ ፈቀቅ ብዬ ነው የምነግራችሁ። እናንተም ፈቀቅ ብላችሁ እንደ እግዚአብሔር ሐሳብና ፈቃድ የሆነውን ነገር ዕወቁ። አሁን መጨረሻ ላይ የሚሆነውን ነገር እነግራችኋለሁ። በተወደደው የጌታ ዓመት ኢየሱስ ክርስቶስ በተገለጠበት ወራት ብዙዎቹ በድካም፣ ብዙዎቹ በጉስቁልና አብዛኞቹም በመቃብር ነበሩ። ክርስቶስ ሲገለጥ ግን ድቅድቁ ጨለማ በፊቱ ስፍራ አልነበረውምና ጨለማ ተጠቅልሎ ከፊቱ ሲሸሽ፣ አለማመን ሲርቅ፣ መቃብራት ሲንቀጠቀጡ የሆነውን ነገር ሐዋርያት በመጽሐፍ ቅዱስ ጽፈውልናል። በማርቆስ ወንጌል ምዕራፍ አምስት ቁጥር አንድ ላይ እንዲህ ይላል። ወደ ባህር ማዶም ወደ ጌርጌሴኖን አገር መጡ። ከታንኳን በወጣ ጊዜ ርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እርሱም በመቃብር ይኖር ነበር። ይላል ቅዱስ ማርቆስ። ጌርጌሴኖን በሚባለው የመቃብር ስፍራ ለብዙ ዘመን ብቻውን ይኖር ስለነበረ ስለ አንድ ሕመምተኛ ጽፎልናል። ይሄ ሰው እንደ ሰው ተፈጥሮ እንደ ሰው መኖር ያቃተው ጎስቋላ ነው። ይሄ ሰው ቤተሰብ እያለው ከቤተሰቡ ርቆ ለብቻው ጌርጌሴኖን በሚባለው የመቃብር ስፍራ የሚንከራተት ባይተዋር። ብዙ ጊዜ ቤተሰቦቹ በእግር ብረት ሊያስሩት ሞክረው ነበር፣ ሰንሰለቱን ይሰባብር ነበር። በገመድ ያስሩት ነበር፣ ገመዱንም ይበጣጥስ ነበር። በር ይዘጉበታል፣ በሩን ሁሉ ይሰብር ነበር። ሊይዘው ሊያቆመውና ሊያሳርፈው የሚችል ኃይል አልተገኘም ነበር። እግዚአብሔር ልጆች፣ እስኪ አንድ ምስጢር ልንገራችሁ። ክርስቶስ ከመገለጡ በፊት ሞትን ያቆመው ማን ነበር? ክርስቶስ ከመገለጡ በፊት ጨለማን የገዘተው ማን ነበር? ክርስቶስ ከመገለጡ በፊት ጥፋትና መቃብርን የረገመ ማን ነበር? ግዝቱን ሁሉ እያለፈ ርግማኑን ሁሉ እየጣሰ ሞት በዓለም ነክሶ ነበር። ይሄም ሰው ሰንሰለቱን ይሰብር ነበር። ይሄም ሰው የታሰረበትን ገመድ ይፈታው ነበር። በር ቢዘጋበት በሩሩን ይሰባበር ነበር። ርኩስ መንፈስ አድሮበት ከሰውን እንዳይውል ከሰው እንዳያደር ተጽኖ ፈጥሮበት ነበር። ብቻው ከሰው ተለይቶ በጨለማ ውስጥ ይኖራል። ስለምግቡ አያስብም፣ ስለሚለብሰው ልብስ አያስብም። ልብስ ሲያለብሱት ልብሱን አውልቆ ይጥላል። የገዛ ሰውነቱን በስለት እየወጋ ያደማል። በዛ መንገድ ሰው ማለፍ አይችልም ነበር። ድንጋይ ይዞ ይሮጣል። አጋንንት ክፉ ነው። ስንት ወገኖቻችንን በር ዘግተውባቸዋል። ስንት ወገኖቻችንን በየጠበሉ በየሆስፒታሉ አጎሳቁለዋቸዋል። አጋንንት ክፉዎች ናቸው። ሰይጣን ክፉ ነው። ዲያብሎስ ክፉ ነው። ይሄ ሰው ታማሚ ነበር። ያደረበት ሕመም ደግሞ ክፉ ስለነበረ ሰውየውም ከፍቶ ተለውጦ ነበር። ለብዙ ዘመናት በመቃብር በጨለማ ውስጥ ሆኖ በቀንና በሌሊት ይጮኽ ነበር ይላል። መጽሐፍ ቅዱሳችሁን ገልጣችሁ አንቡ። በቀንና በሌሊት ቀን አያርፍም፣ ሌሊት አይተኛም፣ ይጮህ ነበር፣ ያሟርት ነበር፣ ኡኡ ይል ነበር፣ ጉሮሮ ሻክሮ ነበር፣ ህሊናውን ስቷልና። ብዙ ዘመን ሆነው፣ ብዙ ወቅት ሆነው። አንድ ቀን አንድ ቀን ይሄ ቀን ከቀኖች ሁሉ የተለየ ቀን። ይሄ አመት የተወደደው የጌታ አመት ነው። ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር የጌንሴሬጥን ባሕር አቋርጦ በታንኳ ወደዚህ ሰው መጣ። ጌታ አምላካችን እግዚአብሔር ወደኛ ይምጣ። እሱ በምሕረት ካልመጣ ሁሉ ነገር ይቀጥላል፤ አመጻው፣ እልቂቱ፣ ጥፋቱ፣ ስደቱ፣ ጦርነቱ፣ በሽታው ሁሉም ይቀጥላል። እሱ ሲመጣ ብቻ ሁሉ ነገር ያበቃል። ክርስቶስ ሲመጣ ይሄ ሰው እንደለመደው ሌላ ሰው መስሎት ድንጋዩን ይዞ ከመቃብር ውስጥ እርቃኑን እየሮጠ ወደ ክርስቶስና ወደ ደቀ መዛሙርቱ መሮጥ ጀመረ። ይህኔ ከክርስቶስ ጋር የነበሩት ሰዎች ፈርተው ወደ ኋላቸው ሄዱ። ደቀ መዛሙርቱ ተንቀጠቀጡ። ክርስቶስ ግን ወደ ፊት ይመጣ ነበር። ሁሉም ወደ ኋላው ሲመለስ፣ ሁሉም ባለበት ሲቆም የእኛ ጌታ ግን ወደፊት ይመጣል። ባህሩን እየረገጠ፣ ሞትን እየረገጠ መቃብርን እየረገጠ፣ ጨለማን እየረገጠ፣ ጉስቁልናን እየረገጠ የኛም ወደኛ ይመጣል። ይሄ ጌታ ወደፊት መጣ። ሰውየው ይሮጣል። የተወሰነ ርቀት ብቻ ሲቆም፣ ቀጥ ብሎ ቆመ። አልቻለም። ከዚህ በኋላ ምሮጥ አልቻለም። ይሄ ታማሚ ሰው ወደፊት መራመድ አልቻለም። የያዘውንም ድንጋይ መወርወር አልቻለም። ይልቁኑ በውስጡ ያሉት ብዙ አጋንንት መጮህ ጀመሩ። ክርስቶስ የእግዚአብሔር ልጅ ሆይ ልታጠፋን መጣህን? ጊዜያችን ሳይደርስ እባክህን እንዳታሰቃየን እያሉ ይለምኑት ጀመረ። ጌታ ተመለከተ። ጌታ አየ። ምንኛ ሰውየውን ጎርተውት ነበር። ምንኛ አጎሳቁለውት ነበር። ከመካከላችን ብዙ ሰዎች እኮ የአጋንንትን ትምህርት እያደመጡ በአጋንንት እየተመሩ ራሳቸውን እኳ አጎሳቅለዋል። ለዓለም የተሰጡ ከርኩሰት መካከል ተለይተው መውጣት ያቃታቸው፣ አሁንም የገዛ ሰውነታቸውን በስለት የሚወጉ ለገዛ አካላቸው እንኳ ርህራዬ የሌላቸው ብዙ ወንድሞች አሉ። በመካከላችን በጫት በሲጋራ በመጠጥ በክርስቶስ መቅደስ ላይ ፈንጅ የሚጥሉ የገዛ ሰውነታቸውን የሚያጎሳቁሉ እውነት እንደ እግዚአብሔር ሐሳብና ፈቃድ መመላለስ ተስኗቸው እስካሁን ድረስ እስካሁን ድረስ በኃጢአት መሽመድመድ ውስጥ ያሉ አሉ። ለእነርሱም ነው አሁን እግዚአብሔር እየተናገረ ያለው። ለእነርሱም ነው አሁን ጌታ መንፈስ ቅዱስ እየተናገረ ያለው። ምናልባት መዳን ከቻል መውጣት ከቻል እግዚአብሔር ልጆች ከዚህ የተሻለ ሰዓት የለም። ከዚህ የተሻለ አጋጣሚ የለም። ብዙ ጊዜ እኛ እግዚአብሔር በአንድም በሌላም መንገድ ተናግሮን መውጣት ያልቻል ጎስቋሎች ነን። አብዛኞቻችን ከኃጢአት ከመቃብር፣ ከሞት ለመውጣት ፈቃደኞች አይደለንም። ጌታ በቃል ወደኛ ይምጣ፣ ጌታ በፍቅር ወደ እኛ ይምጣ፣ በበረከት ወደ እኛ ይምጣ። ይሄ ሰውዬ ተጎሳቅሏል፣ ተመለከተው፣ አየው። ከዚህ በኋላ ያን መንፈስ ገሰጸው። ስም ማን ነው ሲለው ሌጊዮን አለ ሌጊዮን ማለት ጭፍራ ማለት ብዙ ሺህ ሆነው ላዩ ላይ ሰፍረው ነበር አንድ ሰው ላይ ጌታ ከዚህ በኋላ ገሰጸው ውጡ ወደ ርያዎች ተሰማሩ በጣም ይገርማቸዋል ከሰውየው ላይ ይሄ የሌጊዮን ጭፍራ ወጥቶ ከተሰደደ በኋላ ብዙ ወደ ሁለት ሺህ የሚደርሱ የአሳማ መንጎች ከአፋፍ ወደ ባህር ተጣደፉ ይላል ወደ ባህር ለመግባት አሳሞች እንኳን አልቻሏቸው። እኛ ታዲያ በምን በምን ሰውነታችን የአጋንንትን ኃይልን እንችላለን? ክርስቶስ ያስችለን እንጂ አምላካችን ያስችለን እንጂ። ደግሞ በእርሱ የማንችለው የለም። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ፣ እንችላለን ሁሉን፣ ረሃቡን እንችላለን፣ ስደቱን እንችላለን፣ ጥሙን እንችላለን፣ መከራውን እንችላለን። ይሄ አሁን በእያንዳንዳችን ጓዳ ውስጥ ያለውን መከራ ሁሉ እናልፈዋለን። የእግዚአብሔር ልጆች፣ በእግዚአብሔር ድፍረት ነው የምነግራችሁ፣ እናልፈዋለን። ቀን አልፎ ደግሞ እንደ ታሪክ እናወረዋለን። ይሄ ሰውዬ እኮ አሁን አለፈ፣ መከራው አለፈ፣ ሕመሙ አለፈ፣ ጥለውት ሄዱ፣ አሁን ጤነኛ ሆነ ይሄ ሰው በሆነው ነገር የተደነቁ ሰዎች እየሮጡ ወደ ከተማው የሆነውን ነገር ሁሉ ለማውራት ቸኮሉ። ወደ ከተማም ወጥተው እረኞች የሆነውን ሁሉ አውርተው ብዙ ሰው ይዘው መጡ። ህዝቡ ተንጋግቶ ሲመጣ ያለ ብዙ ዘመን በጌርጌ ሴኖን በመቃብር ስፍራ በመኖር ይታወቅ የነበረው ሰው እብድ ነው፣ ህሊና የለውም፣ ከሰው ጋር አይውልም አያድርም የተባለለት ሰው ዛሬ ልብ ልቡ ተመልሶለት ልብሱን ለብሶ በክርስቶስ እግር ስር ተቀምጦ፣ ተመለከቱት። ክብርና ምስጋና ለአምላካችን አምላካችን ይሁን። በክርስቶስ እግር ሥር ተቀምጦ ልብሱን ለብሷል። ልቡ ተመልሶለታል። አሁን ብቻውን አይደለም፣ ብዙ ሰዎች አጠገቡ አሉ። ከሰው ጋር የቀላቀለን እርሱ ነው። እንደ ሰው ያቆመን እርሱ ነው። የሰው ፍቅር ያበዛልን እርሱ ነው ወዳጆቻችንን ያበረከተልን እሱ ነው፣ እሱ ነው። ተደነቁ። ሰዎቹ እንዴት ልብስ ለበሰ? እንዴት ልቡ ተመለሰለት? ማን ይሄን አደረገለታል? ማን ያደርግለታል? ጌታ እኮ ነው። ጌታ እኮ ነው ከመቃብር ያወጣው። ጌታ እኮ ነው ከጨለማ ያወጣው። ጌታ እኮ ነው ድንጋዩን ያስጣለው፣ ስለቱን ያስጣለው፣ ሰንሰለቱን ያስጣለው ጌታ እኮ ነው በቃሉ ቀጥቅጦ አጋንንቱን ከእግሩ በታች ያስገዛለት ጌታ እኮ ነው። ማን ይሆናል ድሮ እሱ ነው። ልቡ ተመለሰለት። እኛ እኮ ልባችን ስላልተመለሰልን ነው መቃብርና ቤትን ለይተን ያላወቅ ጨለማና ብርሃን በታቦተ ጽዮንና በጣዖት መካከል በብሄሎርና በክርስቶስ መካከል በግብጽና በከነአን መካከል ልዩነቱ የጠፋ ልባችን ስላልተመለሰልን። ወጣቶች ወደ ልባችሁ ተመለሱ። ሽማግሌዎች ወደ ልባችሁ ተመለሱ። ሕፃናት ወደ ልባችሁ ተመለሱ። ብዙዎቻችን ልባችንን ስተናል። ስልጣኔ ነው እያልን፣ ዘመናዊነት ነው እያልን፣ ጥበብ ነው እውቀት ነው እያልን ጠፍተናል። ብዙዎቻችን ሙድ ነው እያልን ሞት ሞድ ሙዶ ጨረሰን። እየጠፋን እኮ ነው። በዝሙት እየጠፋን ነው። በጦርነት እየጠፋን ነው። በበሽታ እየጠፋን ነው። በተፈጥሮ አደጋ እየጠፋን ነው። እግዚአብሔር የጎርፍ መጽሐፍ ዘርግቶ እያስተማረን አይደለም? ጎርፍን እንደ መጽሐፍ ቅዱስ በምህረት በማባበል በቁልምጫ ሰብኮት ያልተመለሰ ሕዝብ አሁን በመዓት ይመለስ ይሆን? እግዚአብሔር በሩቅ የምንሰማውን በሩቅ ያቆይልን። የሀገራችን ህዝብ በብዙ ነገር ተጎሳቁሏል። ሌላው ነገር ይበቃዋል። እግዚአብሔር በምህረት ወደ ኢትዮጵያ በርኅራይ ወደ ኢትዮጵያ ይመለስ። ኢትዮጵያ እጆቿን ለእግዚአብሔር ትዘርጋ። መዘርጋት አይደለም ትስጥ። እጇን አልሰጠችም፣ አላስማረከችም። አሁንም ጣዖት አምልኮ አለ። አሁንም ግድያ አለ። አሁንም ሟርት አለ። አሁንም ጥል አለ። አሁንም ክርክር አለ። አሁንም አለመስማማት አለ። አሁንም ግፍ አለ። አሁንም አመፃ አለ። እጇን ለእግዚአብሔር ትስጥ። እጇን ለእግዚአብሔር ያላስማረከች አገር እንደ ጢሮስ፣ እንደ ሲዶና፣ እንደ ሰዶም፣ እንደ ገሞራ መሆኑ አይቀርም። የእግዚአብሔር ልጆች ሁላችሁም ወደ ልባችሁ ተመለሱ። እግዚአብሔርኛንም ይመልሰን። ይሄ ሰው ልቡ ከተመለሰለት በኋላ ምን እንዳለ ታውቃላችሁ? ጌታ ሆይ ከመቃብር ያወጣኸኝ አንተነ፣ ከጨለማ ያወጣኸኝ አንተነ፣ እባክህን ወደ ቤተሰቦቼ ልጋብዝ። አሁን ቤተሰቡን አወቀ፣ አሁን ዘመዶቹን አወቀ፣ አሁን ሰው ማን እንደሆነ አወቀ። ወደ ቤተሰቦቼ ልባችን ሲመለስልን እግዚአብሔርን ወደ ቤታችን እንጋብዘዋለን። ልባችን ሲመለስልን አምላካችንን ወደ ልባችን እንጋብዘዋለን። ጌታ ለብዙ ዘመን ብቻህን ኖራ፣ አሁን ወደ ቤተሰቦች ይሂድ። እኔ ደግሞ ሌላ ሥራ አለኝ አለ። መቃብራችሁን ከፍቼ ከሞት ባወጣኋችሁ ጊዜ እኔ ጌታ እግዚአብሔር እንደሆንኩ ታውቃላችሁ ብሎ ነቢዩ ሕዝቅኤል የተናገረው ቃል በእውነት ሲፈጸም አየን። ይሄ ሰው ከመቃብር ወጥቶዋል አሁን ጌታውን ለይቶታል፣ አውቆታል። ከዚህ በላይ ምን ያስፈልጋል? ሌላ ምሳሌ፣ ሌላ ኃይለ ቃል ልንገራችሁ፣ የእግዚአብሔር ልጆች። ሰውየው ልቡ ተመልሶለት ልብሱን ለብሶ ተቀመጠ ይላል። ያ ልብስ ማን እንደሆነ ታውቃላችሁ? ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ እንዲህ ነው የሚለው በአይምሮአችሁ መንፈስ ታደሱ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት። ኤፌሶን አምስት ቁጥር 24 ላይ ልበሱት፣ ክርስቶስን ልበሱት፣ ተጎናጸፉት፣ ያደረገላችሁንም አውሩ። የእግዚአብሔር ልጆች ለእኔ ስለ ክርስቶስ የማይመሰክሩ አንደበቶች ውሃ የሌለባቸው ባዶ ምንጮች፣ የእምነት ድፍረትን የተቀሙ ሕይወት አልባ የመቃብር ላይ ሞት ጠጠሮች ናቸው። ስላደረገላችሁ ነገር ለማውራት አታክቱ የእግዚአብሔር ልጆች። ይሄ ሰው ከመቃብር ወጥቷል። ይሄ ሰው ጌታ ለይቶታል። ሌላ ምሳሌ ልንገራችሁ። እንዴት ከመቃብር መውጣት እንችላለን ብላችሁ ጥያቄ ትጠይቃላችሁ። ምናልባት መቃብር እያልኩ የምነግራችሁ ቅድም እንደነገርኳችሁ ይሄ የተከመረውን ድንጋይ አልያም በቤተ መቅደስ ጀርባ ያለውን የሙታን በድን ማጠራቀሚያ ስፍራ አይደለም። አሁን ከዚህ የተለየውን መቃብር ነው የምላችሁ። ጣዖት አምልኮ መቃብር ነው። ዓለማመን መቃብር ነው። ተስፋ መቁረጥ መቃብር ነው። ትዕቢት መቃብር ነው። ስርቆት መቃብር ነው። ስንፍናና የስጋ ፈቃድ ሁሉ መቃብር ነው። ስንቱ ወጣት ነው መስራት እየቻለ ተስፋ በመቁረጥ መቃብር ውስጥ ባለመበርታት መቃብር ውስጥ በራፉ ደጅ ላይ ተቀምጦ ጊዜውን የሚያሳልፈው ስንቱ አፍሪካዊ ነው! ሞራል ያጣው፣ ኃይል ያጣው፣ አቅም ያጣው፣ ብርታት ያጣው። ተስፋ መቁረጥ እኮ መቃብር ነው። የእግዚአብሔር ልጆች፣ ተስፋ ስለ ቆረጠን አይደል እንዴ መጠጥ ብርጭቆ ውስጥ ራሳችንን ለመደበቅ ወደ ግሮሰሪዎች የምንሮጠው? ተስፋ ስለ ቆረጥን እኮ ነው። በሱስ የተጠመር ነው። ተስፋ ስለ ቆረጥን ነው። ሰው አንሆንም ብለን በራሳችን ላይ ስለ ደመደምን ነው ሰው የማይውልበት ቦታ የምንውለው። ውጡ፣ ከመቃብር ውጡ። ይሄ እግዚአብሔር ድምፅ ነው። ውጡ። እግዚአብሔር ያስችላል። ሰንሰለቱን መበጠስ ይችላል። አውጣኝ ጌታ ሆይ በሉት። ድንጋይ የተጫነብን ብዙ ሰዎች እኮ አለን። ከዚህ መውጣት አለብን። መለየት አለብን። እስራኤል ልጆችን ታሪክ ታስታውሳላችሁ። ለአራት መቶ ሃምሳ ዘመን መቃብራቸውን ነበር እየገነቡ ይኖሩ የነበሩት። ግብፃውያን ዱባና ሽንኩርት እያበሏቸው ፒራሚድ አሰሯቸዋል። ፒራሚድ ደግሞ ለግብፃውያን ምንም ጥቅም የለውም፣ ነገሥታቶቻቸው የሚቀበሩበት የመቃብር ድንጋይ ነው። ምናልባት በቱሪስት ብዙ ገንዘብ ያስገኝላት ይሆናል ለግብፅ ፒራሚድ ፒራሚድ ለመገንባት የእስራኤል ልጆች ደክመዋል። በላባቸው ብቻ አይደለም፣ በደማቸው ጭምር ጡብ እያቦኩ ግብፅ እስከ ዛሬ ድረስ የምታስታውሳቸውን ሁለት ታላላቅ ከተሞች ራምሴና ጋምሴ የሚባሉትን የእስራኤል ልጆች ናቸው በደማቸው የገነቡት። ከዛም አውጥቷል እግዚአብሔር መቃብር ነው ብለው ያሰቡትን የኤርትራን ባህር እንኳን ከፍሎ ዳር አድርሷቸዋል። ይችላል፣ ይችላል እንደሚችል እኮ ራሱ አሳይቶናል። ዓለም አይነሳም፣ ከእንግዲህ በኋላ በዚህ ምድር አናየውም፣ ድምፁንም አንሰማም ብላ ወደ መቃብር አውረዳው ነበር የሁላችንንም አምላክ ኢየሱስ ክርስቶስን። እውነት ክርስቶስ ወደ መቃብር እንደወረደ ሁላችን እናውቃለን እናምናለን። በአካለ ስጋ ወደ መቃብር ወርዷል፣ በአካለ ነፍስ ግን ወደ ሲኦል ሄዶ ነፍሳትን ምርኮን ለራሱ ማርኳል። ከዚህ በኋላ አይሁድ እንደሚናገሩት አስከሬኖ አልተሰረቀም፣ ወይንም ደግሞ ደቀ መዛሙርቱ ወስደው ሌላ ቦታ አልሸሸጉትም። ሶስት ቀን ሶስት ሌሊት በመቃብር ውስጥ አድሯል። ከዚህ በኋላ መግነስ ፍቱልኝ መቃብር ክፈቱልኝ ሳይል ስና መቃብርን ድል አድርጎ በክብር ተነስቷል። ይሄን ነው የምናምነው እኛ ለዓለም ሁሉ የምንናገረው። ሕያውን በሙታን መካከል ስለምን ትፈልጉታላችሁ? እንደ ተናገረ ተነስቷል እንጂ በዚህ የለም የሉቃስ ወንጌል ምዕራፍ 24 ቁጥር 5 ላይ የለም። መቃብሩን ተመልከቱ፣ ባዶ ነው። ሞት ይዘው ዘንድ አልቻለምና። የሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ ተመልከቱ። ሞት ይዘው ዘንድ አልቻለም፣ መቃብር ይዘው ዘንድ አልቻለም። ከሞት ተነስቷል። ለዚህ ነው በራእይ ዮሐንስ ምዕራፍ 1 ቁጥር 18 ላይ ሞቼ ነበርኩ፣ እነሆ አሁን ሕያው ነኝ፣ ሞትን ድል ነስቻለሁ፣ የሲኦልና የሞት ቁልፎች በእጄ ናቸው ይላል። ክብርና ምስጋና ለስም አጠራሩ ይሆን። አሁን በመቃብር ውስጠኛ ጌታ የለም የለም። በቃ ሂዱ ወደ ጃፓን ወደ ቻይና ሂዱ። የሃይማኖት መሥራቾቻቸውን፣ የነታኦን፣ የነሽንቶን አጽም ታገኛላችሁ። ወደ ህንድ ሂዱ የነማህተመ ጋንዲን አጽም ታገኛላችሁ። መካ መዲናም ሂዱ የነመሐመድን አጽም ታገኛላችሁ። ኢየሩሳሌም ብትሄዱ ግን ጎልጎታ ብትሄዱ ግን የእኛ ጌታ ኢየሱስ ክርስቶስ በመቃብር ውስጥ የለም። ክብር ምስጋና ይግባው፣ ተነስቷል። ስለዚህ ሞት አልቻለውም። እሱ እንደተነሳ እኛ እንነሳለን። ሐዋርያው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ላይ ከእርሱ ጋር ከሞትን ከእርሱ ጋር እንነሳለን ብንጸና አብረነው እንነግሣለን ይላል። ክብር ምስጋና ይግባው እንደገናም በሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር አሥራ አራት ላይ አንዱ ስለ ሁሉ ሞተ ተብሎ ተጽፏል። ስለ ሁላችን ሞቷል። መራራ ጠጥቶ ጣፋጫ ጠጥቶናል። ዕርቃኑን ተሰቅሎ የጸጋ ልብሳችንን አጎናጽፎናል። እጅና እግሩን ተቸንክሮ ከቈስላችን ፈውሶናል። አንገቱን ደፍቶ ቀና ብለን እንድንሄድ አድርጎናል። ስለዚህ እግዚአብሔር ልጆች ከሞት ተነስቷል፣ እኛም እንነሳለን። ከመቃብር ወጥቷል፣ እኛም እንወጣለን። እንዴት ነው ከመቃብር የሚወጣው? እንዴት ነው ከሞት የሚወጣው? አሁን በቁማችን የሞትን ሰዎች አለን፣ አለን ምናልባት የመንደር ልጆች ንግግር ካልሆነብኝ በእድሩ ድክመት ነው እንጂ እገሌ ሞቷል የሚባሉ ሰዎች አልገጠሟችሁ? እገሊት ሞታለች። እግዚአብሔር ልጆች በሃይማኖት በክርስትናም አለመኖር መሞት ነው መሞት ክርስትናን እንደ እግዚአብሔር ሐሳብና ፈቃድ አለመኖር መሞት ነው። ስለዚህ ከዚህ ከሞት መውጣት መቻል አለብን። እንዴት ነው የሚወጣው? መፍትሄውን አምላካችን እግዚአብሔር ይንገረን። የመጀመሪያው የመጀመሪያው ድምፁን በመስማት ከመቃብር መውጣት ይቻላል። የእግዚአብሔርን ድምፅ በመስማት ስንቶቻችሁ በዚህ ነገር እንደምትስማሙ አላውቅም። እኔ ግን በእውነት አምናለሁ። ዮሐንስ ወንጌል ምዕራፍ 11 ላይ ያለውን ታሪክ ሁላችሁ ታውቁታላችሁ። ስለ አንድ ቤተሰቡ ብዙ ጊዜ ይሰበካል። አላዛር፣ ማርያም፣ ማርታ ስለሚባሉት በቢታንያ ስለሚኖሩት ክርስቲያኖች ክርስቶስ በሥጋ በተገለጠበት ወራት ወንድማቸው አላዛር በጠና ታመመ ይላል። አላዛር ሲታመም ክርስቶስ አብሮ አልነበረም። አብሮን ሲሆን ጌታችንማ ሕመም መች ይነካናል? አሁን ግን አልነበረም። አላዛር ታመመ። ጌታ ሆይ፣ የምትወደው ታሟል ብለው መልእክት ላኩበት። እውነት ነው። ጌታኛን እንደሚወደ በእርግጠኛነት መናገር ይቻላል። የሚወደ አላዛር አላሉ፣ የምትወደው ታሟል አሉት። ጌታ አልመጣ። ህመሙ ወደ ሞት አቃረበው። እግዚአብሔርም የሚያምኑ ለእግዚአብሔር የሚንበረከኩም እንዲህ ይሆናሉ እንዳትሉ የምንታመምኛ፣ የምንታረዝኛ፣ የምንጎሰቆል እኛ እስካሁን ድረስ የዓለም ጥራጊ፣ የሁሉ ጉድፍ ሆነናል ነው የሚለው መጽሐፍ ቅዱስ። ሁሉን ለክርስቶስ ክብር ከሆነ እናደርገዋለን። ከዚህ በኋላ ጌታ አልመጣም። አላዛር በጠና ታሟል። ወደ ሞት ተቃረበ። ሞተ። አራት ቀን አስከሬኑን አስቀምጠው ጌታን ጠብቁት። ጌታ አላዛር ከተቀበረ በኋላ መጣ። ሲመጣ ማርያም በምንጣፍ ላይ ተቀምጣለች። ማርታ የጌታን መምጣት ሰምታ ስትሮጥ መጣችና እግሩ ስር ወድቃ አለቀሰች። ጌታ ሆይ ወንድማችን እኮ አንተ ከእኛ ጋር ብትሆን አይሞትም ነበር። አሁን ሞቷል አለችው። ወንድምሽ ይነሳል አላት። ትንሣኤ አለ፣ ከሞት በኋላ ወንድምሽ ይነሳል። አዎ ስለ ትንሣኤ ሙታንማ አስተምረኸኛል፣ ከሞት በኋላማ ይነሳል። የለም ትንሣኤና ሕይወት እኔ ነኝ። ምን ማለቱ ነው? አሁንም የማስነሳ እኔ ነኝ፣ በኋላም ላስነሳ ሥልጣን አለኝ አላት። ከዚህ በኋላ ነው የእግዚአብሔር ልጆች ማርያም መታ እንደ እህቷ ተንበርክካ፣ ጌታ ሆይ የምትወደው ሞቷል አለችው። መቃብሩን አሳዩኝ ወደ መቃብር ወሰዱት። ትልቅ ድንጋይ ተጭኗል። መጽሐፍ ቅዱስ ግን ምን ይላል? በመቃብር ያሉ ሁሉ የእግዚአብሔርን ልጅ ድምፅ የሚሰሙበት ቀን ይመጣል ይላል የዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ። መቃብሩ አፋፍ ላይ ቆመና፣ አላዛር አላዛር፣ ከመቃብር ውጣ አለ። እንደ ተገነዘ ተነሳ። ፍቱት፣ ይመላለስ። በብዙ ነገር የታሰረው አላዛር ዛሬ መፈታት ይገባዋል አለ። ይሄን ያደረገ ማን ነው? አምላካችን እግዚአብሔር። ድምፁን ስንሰማ ከመቃብር እንወጣለን። ሌላው በመወሰን ወስኑ። ከመቃብር ለመውጣት አንዳንድ ጊዜ አንወስንም። እንሰብካለን፣ እንማራለን። ውሳኔ የሚባል ነገር በሕይወታችን ውስጥ አናውቅም። ስለ ያዕቆብ ልንገራችሁ። ያዕቆብ ለመባረክ ፈቃደኛ ሆኖ ነበረ፣ ግን እንዳይባረክ መቃብር የሆነበት ብዙ ነገር ነበረ። የእናቱ ምድራዊ ጥበብ በረከትን እንዲወርስ በጓዳ ጥበብ ነበር የምታለማምደው። በብዙ ነገር ተመኝቶት አልተባረከም። ሀያም ዓመት በስደት ቆይቷል። መጨረሻ ላይ ልጆቹን፣ ሚስቶቹን፣ ባሪያዎቹን፣ ከብቶቹን ሁሉንም ይዞ ከሶሪያ ወደ እስራኤል ሲመለስ አንድ ነገር ትዝ አለው። እነዚህ ነገሮች የኔ መቃብሮች ናቸው። ከሰው ጋር ሆኜ በሥጋ ብልጠት እኔ ባሰብኩት ሐሳብ ተጉዤ መባረክ አልቻልኩም። ስለዚህ ሁሉንም ላሻግራልና የያቦቅን ወንዝ ሁሉንም ማሻገር ልጆቹን፣ ሚስቶቹን፣ ከብቶቹን፣ አሽከሮቹን ሁሉ ከዚህ በኋላ ብቻውን አደረ። ብቻው ሌሊት ላይ እግዚአብሔር መጣ፣ ታገለው፣ ታገለው መጨረሻ ላይ ባረከው፣ ባረከው። መጽሐፍ ቅዱስን በኦሪት ዘፍጥረት ምዕራፍ ሠላሳ ሁለት ጀምሮ ያለውን ታሪክ አንብቡ። እኔ የምፈልገው ያዕቆብ መቃብሩን እንዳሻገረ መቃብር ጨለማ የሆነበትን በውሳኔ አሻግሮ እንደተባረከ የሚያትተውን ነገር ልነግራችሁ ነው የምፈልገው። ሌላውን ታሪክ አልፈለግኩ። ያዕቆብ ተባረከ በመወሰኑ። ንስሐ እንግባ። በመጨረሻ ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 31 ላይ ሕዝቤ ሆይ ለምን ትሞታ? አላችሁ የሟቹን ሞት አልፈቅድም ግን እንዳልምራችሁ፣ ኃጢአታችሁ በፊት ለፊቴ እንቅፋት ሆነዋል። ስለዚህ እንቅፋቱን አስወግዱና በሕይወት ኑሩ ይላል። ስለዚህ እግዚአብሔር ልጆች ከመቃብር ለመውጣት ድምፁን እንስማ፣ እንወስን፣ ንስሓ ንግባ። እግዚአብሔር የሕይወት ጌታ ነው። የሚሞተውን ዓለም ወደ ሕይወት ያውጣልን። የእግዚአብሔር ቸርነት የእመቤታችን አማላጅነት የአባቶቻችን ጸጋና በረከት ከሁላችን ጋር ይሆን።